ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። አቶ ዳርዳር ብርሃኑ፣ የብልጽግና ፓርቲ የምርጫ ክትትል ቢሮ ኃላፊ፣ የብልጽግና ፓርቲ ምን ያህል እጩዎችን ለዘንድሮው የ2013 ምርጫ አቅርቧል? ለስድስተኛው ሀገራዊና ክልላዊ ምርጫ? ወደ ሁለት ሺ ስምንት መቶ አራት እጩዎች አስመዝግቧል። ከእነዚህ ውስጥ ወንድ አንድ ሺ ስድስት መቶ ሀያ ስድስት ሴት አንድ ሺ አንድ መቶ ሰባ ስምንት በአጠቃላይ አስመዝግቧል። ለክልል ምክር ቤት እና ለተወካዮች ምክር ቤት ብልጽግና ፓርቲ አመራር ላይ ይገኛል። እስካሁን ካሳያቸው የአመራር ሂደቶች በሚቀጥለው ምርጫ ላይ የህዝብ ይሁንታ አግኝቶ ከተመረጠ ምን አይነት አዲስ የተሻሉ የለውጥ አቅጣጫዎችን ይዞ ሊሄድ ይችላል? ለኢትዮጵያ ህዝብ የሚያስገኛቸው ምን ትሩፋቶች ይኖራሉ? እስካሁን ካደረጋቸው በተለየ ብልጽግና ፓርቲ በሀገራችን በተፈጠረው የለውጥ ሂደት ውስጥ የተፈጠረ አዲስ አስተሳሰብ ይዘ የመጣ ፓርቲ ነው። ይሄ ፓርቲ ባሉ ከለውጡ በኋላ ይብዛም ይነስም ለውጡን እየተገዳደሩ ባሉ ሂደቶች ውስጥ የህዝባችንን ተጠቃሚነት በማረጋገጥ ለውጡ የሚፈልገው በተለይ አብዛኛው የኢትዮጵያ ህዝብ የሚፈልገውን ለውጥ መካከል ባደረገ አግባብ ሀገራችንን ወደ ብልጽግና ጉዞ ለማሻገር ጠንክሮ እየሰራ ያለ ፓርቲ ነው። በቀጣይም የሀገራችንን ህዝቦች ተስፋ በማድረግ በሀገራችን የመጣውን የለውጥ ጭላንጭል እና ወደ ብልጽግና የምናደርጋቸውን ጉዞች በመደገፍ ይሁንታውን ይሰጠናል ብለን እናስባለን። በቀጣይም ከተመረጥንም አጠቃላይ መሰረታዊ የሚባሉ ህብረ ብሔራዊ ፌዴራሊስት ስርዓት ላይ የተመሰረተ ሀገረ መንግስት የመገንባቱን ሂደት በዋናነት መሰረት አድርገን እንሰራለን ብለን ይዘናል። በሁለተኛ ደረጃ የምግብ ዋስትና ጥያቄን የተሻገረ የዜጎች የምርጫ አድማስ የሚያሰፋ የበለጸገ ኢኮኖሚ እንገነባለን ብለን በዋናነት ይዘናል። በሶስተኛ ደረጃ የህዝባችንን ፍላጎት የሚያሟላ ፍትሃዊ የማህበራዊ አገልግሎት ስርዓት እንዘረጋለን። በዚህም አብዛኛው ህዝባችንን ተጠቃሚ እናደርጋለን ብለን እናስባለን። በአራተኛ ደረጃ የሀገራችንን ጥቅም፣ የዜጎቻችንን ክብር የሚያስጠብቅ የውጭ ግንኙነት ተቋማት እንገነባለን ብለን ይዘናል። የሕዝብን ፍላጎት ምላሽ ለመስጠት ብልጽግና ፓርቲ በዚህ ምርጫ እንደገባና ያንንም ለማድረግ ትልሞች እንዳሉት አንስተዋል። የተወሰኑትንም ጠቅሰዋል። ባካሄዳችሁት የፓርቲ ወይም የመንግስት የውስጣዊ የሕዝብ አስተያየት ስብስብ በቀዳሚነት ከሕዝብ የተነሱ ጥያቄዎች ምንድን ናቸው? ለእናንተ በርካታ ጥያቄዎች አሉ። በእርግጥ በቀዳሚነት አንገብጋቢ ተብለው የቀረቡ ወይም በእናንተ በፓርቲው ግምገማ መሰረት ይህ የኢትዮጵያ ህዝብ ቀዳሚ ነው። ስልጣን እንደያዝን በመጀመሪያዎቹ መቶ ቀናት ውስጥ ልንከውናቸው እንችላለን ብላችሁ የምትላቸው ምንድን ናቸው? በዋነኛነት እንግዲህ በዋነኛነት ከየህዝባችንም ለውጥ ፍላጎት ጋር ተያይዞ ሲነሳ የነበረው ፍትሐዊ የሀብት ክፍፍልና የልማትና የመልካም አስተዳደር ጥያቄዎች ናቸው በዋናነት ሲነሱ የነበሩት። እነዚህንም ጥያቄዎች ለመመለስ በየደረጃው ፓርቲው የውስጥ አደረጃጀቱን በማጠናከር በተለይ የመንግስት ተቋማት ግንባታን በማጠናከር በየደረጃው አሁን ለውጡን እየተገዳደሩ ካሉ ጉዳዮች ጎን ለጎን ጥያቄዎችን ለመፍታት ከፍተኛ ጥረት ተደርጓል። በዚህም ያው ይበል የሚያሰኝ ውጤቶች ለውጡን ከሚገዳደሩ ጉዳዮች ጎን ለጎን ማስመዝገብ የቻለበት ሁኔታዎች ናቸው ያሉት። ወደፊት ደግሞ ፓርቲው በሕዝቡ ይሁንታ ሲያገኝ አጠናክሮ በየደረጃው ሁሉም ተጠቃሚ ማድረግ የሚችልበት የልማትና የመልካም አስተዳደር ጥያቄዎች በየደረጃው መፈታት የሚችሉበት እንደዚሁም የፍትሀዊ ሀብት ክፍፍል ማድረግ የምንችልበት ስርዓት እያጠናከረን እንሄዳለን ብለን እናስባለን። በህዝብ በኩል ብርቱ የሆኑ ለአሁን ብቻ ሳይሆን ላለፉት ሃያ ስምንት ዓመታት በተደጋጋሚ በአንገብጋቢነት ሲነሱ ከነበሩ ጉዳይ አንዱ ትልቁ የህገ መንግስት ማሻሻል ለውጥ ማድረግ ነው። በተለይም ቋንቋና ዘርን መሰረት ያደረገ አወቃቀር ስለሆነ ክልሎቹ አወቃቀር ያ ካልተከላ በስተቀር ኢትዮጵያ አንድነት አይጠበቅም። ሰላም ደህንነት እንደዚሁ እንደተናጋ ተናጋ ይቀጥል ይችላል። አሁንም ተከስቶ ያለው ዘር ተኮር ጥቃቶች ምንጩ አንዱ ህገ መንግስቱ በዘር ላይ የተኮረ መሆን ነው የሚል አንገብጋቢ ጉዳዮች አሉ እና ኢትዮጵያ እንድትኖር እንድትቀጥል ኢትዮጵያነትን ማዕከል ያደረገ ሆን ይገባዋል የሚሉ ግፊቶች አሉ። የጠቅላይ ሚኒስትሩም በእርግጥ ከመነሻቸውም የህዝብ ድጋፍ ያገኙት ኢትዮጵያዊነትን ማዕከል በማድረግ በሚል እሳቤ ይዘው ስለተነሱ ነው። እነዚህ በብልጽግና ፓርቲ አጀንዳ ውስጥ ቦታ አላቸው ወይስ በይደር የሚቆዩ ጉዳዮች ናቸው? እነዚህ ጥያቄዎች ይነሳሉ። የህገ መንግስት ማሻሻልንም በተመለከተ አሁን መሰረታዊው ነገር ምንድን ነው? እነዚህ ጉዳዮች ከዚህ በፊት የነበረው የኢህአዴግ መንግስትም ለሀያ ሰባት አመት እና ከዛ በላይ ሲመራ የነበረበት ወቅት ነው የነበረው። በህገ መንግስት ዙሪያ ሁሉም ተመሳሳይነት እና አንድ አቋም የላቸው። ስለዚህ የእኛ እንደ ፓርቲ አሁን ባለው ነባራዊ ሁኔታ እንደ ፓርቲ የለውጡን ጉዞ ህገ መንግስቱን ማዕከል ባደረገ መልኩ ሀገሪቱን አሁን ካለችበት ነባራዊ ሁኔታ ወደፊት ለማሻገር የሚያስችል መሰረታዊ ችግር የለበትም። የሚል አቋም ያለን። ከዛ ውጭ ግን የሀገራችን ህዝቦች አጠቃላይ በህገ መንግስቱ ዙሪያ ላይ የሚነሱ ጉዳዮችን ቁጭ ብሎ ለመዋየት ለመመካከር፣ ወደፊት መሻሻል ያለባቸው የሚባሉ ጉዳዮችን ለማሻሻል ተዋይቶ ለማሻሻል ዝግ አይደለም፣ ክፍት ነው። እየተወያየን ልናሻሽላቸው እንችላለን። አሁን ግን ፊታችን ላይ የተደቀኑ በርካታ የውስጥን የውጭም ችግሮች አሉብን። እነዚህን ችግሮች በሰከነ አግባብ ውስጣዊ ችግሮቻችንን ፈተን ለውስጣዊ ለውጫዊ ችግሮቻችን በጋር አቅም ሆነን ለመቆም የሚያስችል ነገሮች ካደረግን በኋላ በተረጋጋ መንፈስ የብዙሀን የሀገራችን ህዝቦች ፍላጎት ማዕከል ባደረገ መልኩ ተጠቅመን ወደፊት ለመጓዝ የሚያስችለን ነገር ማድረግ እንችላለን ብለን ነው የምናስበው። የጎሳ ፖለቲካን አስመልክቶ አሁን ካለው የተለየ የጎሳ ፌዴራሊዝም አወቃቀር ለውጥ ለማድረግ እሳቢ ያለ ወይስ በዚሁ ብሔር ብሔረሰብ ህዝቦች በሚል መልኩ ነው ለመቀጠል ያለው ውይይት ወይም ተወስዶ ያሉት አቋሞች በብልጽግና በኩል ግልጽ ለማድረግ። ብልጽግና በኩል እንደ ፓርቲ አሁን ያለው ለሀገራችን መጻኢ እድል እና መጻኢ ተስፋ አስፈላጊ መሰረታዊ ናቸው። መሻሻል አለባቸው። አሁን ያለው አደረጃጀት ወደፊት ሀገራችን ለመጓዝ እንቅፋት ነው የሚል መነሻ የለውም። ወደፊት ታይቶና በጋራ ኢትዮጵያ ህዝቦች አጠቃላይ ሁሉም መክረው የጋራ አቋም ይዘው መስተካከል አለበት ምል አደረጃጀቱም የዘር ፖለቲካውም በዛየት አግባብ አቋም ሚያዝ ከሆነ በፓርቲ ደረጃ ውይይት ለማድረግ ተዋይቶም የጋራ አቅጣጫ ብዙሃኑን በአስማማ መልኩ ለመሄድ የሚያስችል ብዙ የሆነ ነገር ይታያል። ቀደም ሲል እንደነሱት በእርግጥ በተለይ አሁን በኢትዮጵያ በጨ ኃይሎችም እንደዚሁ በዙሪያዋ ጥቃት የደረሱባት ሁኔታ ላይ ነው ያለው። ያንን በጋራ በመከት እንደ አንድ ሕዝብ መቆም አለብን ብለዋል። አንድነት ሲባል ኢትዮጵያ ውስጥ በአሁኑ ወቅት ምን አይነት ፖለቲካዊ አንድነት ወይም ምን አይነት ብሔራዊ አንድነት ነው በአሁኑ ወቅት እያንዳንዱ በየአካባቢው በየጎሳው ላይ ባተኮረ ይሄ የኔ ችግር ነው የአያንተ ችግር ነው በሚባባልበት ሁኔታ ላይ በአንድ ሕዝብ ስያሜ ለመቆም እንደ ሀገር እንደ ኢትዮጵያዊ ለመቆም ሁኔታዎች የሚፈቅዱ ናቸው? ካልሆነስ በምን መልክ ነው የኢትዮጵያዊነትን ማዕከል አድርጎ ሁሉም ሕዝብ ለሀገሩ በአንድነት እንዲቆም መጪውንም በውጭም ተደቅነው ያሉትን ጂኦፖለቲካዊ አደጋዎች በተለይ በአግባቡ እንዲረዳ ለማድረግ ምን አይነት ግንዛቤ ማስጨበጫ እርምጃዎች ተወስቷል? አሁን ባለው ሁኔታ የውጭ አደጋዎች የውጭ ክፍተቶቻችንም አይተው አሁን የሚታየው ሁኔታ እየተከሰተ ነው ያለው። ስለዚህ የእኛ በውስጥ ያለን የውስጥ ችግሮቻችን በተለይ መለያየትን ማዕከል ተደርጎ በየአካባቢው የሚነሱ ግጭቶችን ቅድሚያ ለሀገራችን ሀገርም አንድ ሀገር አለችን። ለዚች ሀገር ቅድሚያ ሰጥተን ሀገራችንን አሁን ከተጋረጠባት ችግር ለመታደግ የሚያስችል ትኩረት ሰጥተን ይሄ አጃ የጋራ አድርገን ሁላችንም የመፍትሄ አካል ሆነን ውስጣዊ አንድነታችንን አጠናክረን ልዩነቶቻችን እንዳሉ ሆነው ግን ሀገር ስትኖር ነው እነዚህ ልዩነቶችን ዲሞክራሲያዊ በሆነ መልኩ ማራመድ የምንችለው ምህዳሩም የሚኖረው እና ከውጭ የተጋረጡልን ችግሮችን በጋራ በተለይ አሁን በሱዳን በኩል ያለው ከህዳሴ ግድብ ጋር ተያይዞ እየተደረጉ ያሉ ጫናዎችንም ጭምር በጋራ አንድ ላይ ቆመን በውጭም በአገር ውስጥም ያሉ ኃይሎች ሀገራችንን አሁን ከተጋረጠችበት ችግር ማላቀቅ የምንችልበትን ነገር መፍጠር አለብን ብለን እየሰራን ና ያለ ነው። እነዚህ ነገሮች እንደ ፓርቲም የፓርቲው አባላት ግንዛቤ እንዲጨብጡ የማድረግ እንደዚሁም በሀገር ደረጃ በፖለቲካ ፓርቲዎች የጋራ ምክር ቤት ደረጃም ውይይት እየተደረገበት እና ግንዛቤ እየተፈጠረበት ነው የሚገኘው። የብልጽግና ፓርቲ አሁን መንግስትም ሆኖ ሀገር እየመራ ይገኛል። በፓርቲነቱም በመንግስት አመራርነቱም ወቅት ምን አይነት ጥንካሬዎች፣ ምን አይነት ድክመቶችን አሳይቷል ማለት ይቻላል? ፓርቲ እንግዲህ የብልጽግና ከመጣ በኋላ ከዚህ በፊት የነበሩ የዲሞክራሲ ምህዳሮች በተለይ እንዲሰፉ አድርጓል። የታሰሩ የፖለቲካ እስረኞች እንዲለቀቁ አድርጓል። ሀገር ውስጥ እንዳይገቡ የተደረጉ ፓርቲዎች እንዲገቡ የተደረገበት ሁኔታ ነው ያለው። ሌሎች በኢኮኖሚው ረገድ ሪፎርሞች አካሂዷል። የምርጫ ተቋሙ ኢትዮጵያ ምርጫ ቦርድ ነፃና ገለልተኛ በሆነ አግባብ እንዲደራጅ እና ከለውጡ በኋላ የሚካሄደው ስድስተኛ ሀገራዊና ክልላዊ ምርጫ ነፃ ቀጥታዊና ዲሞክራሲያዊ በሆነ መልኩ መደረግ አለበት በሚል አቋም በመያዝ እነዚህንና መሰል ለውጦችን አድርጓል። በዚህም ቀላል የማይባሉ ለውጦች ተግኝተዋል። ለውጡ ወደፊት እንዳይጓዝ የሚያደርጉ ነገሮች ቢኖሩም እነዚህን ዋይዝሊ በማየት እና በአርቆ አስተዋይነት ነገሮችን በውይይት ለመፍታት እያደረገ ለውጦች ለመምጣት የቻለበት ሁኔታ ነው ያለው ከዛ ውጪ እንደ እንደ ውስንነት የምናየው ፓርቲው ይዞ የመጣው አስተሳሰብ አዲስ አስተሳሰብ ነው። የሀገር በቀል እሳቤን የያዘ የመደመር እሳቤን ይዞ የመጣ ፓርቲ ነው። ይህን አስተሳሰብ በመላው አባላት፣ በመላው አመራሩ፣ በህዝቡ ዘንድ በማስረጽ ረገድ የራሱ አስተዋጽኦች አሉ። ይብዛም ይነስም በዚህ ረገድ ይሄን የለውጥ ጉዞ ተቀብሎ ቶሎ ወደ ለውጡ ከመግባት አኳያ በየደረጃው ውስንነቶች አሉ። እንደ ችግር የምናያቸው እነዚህ ናቸው። ውስንነት ሲሉ ምን ማለት ነው? ለምሳሌ አሁን በፌዴራል ደረጃ የሚኖሩ የብልጽግና ፓርቲ ይዟቸው የመጡ አስተሳሰቦች በየደረጃው ታች ባለው መዋቅር የዚህ አስተሳሰብ ልዕልናን ከማረጋገጥ አኳያ በየደረጃው የሚነሱ የልማት የመልካም መሰረት ስራዎችን በአፋጣኝ ምላሽ ከመስጠት አኳያ የላይ ፌዴራል ሌቭል ላይ ፓርቲው አካባቢ ያለው አይነት ለውጥ ታች ግራስ ሩት ሌቭል ላይ በፍጥነት ከመምጣት አኳያ ውስንነቶች ናቸው ያሉት አቶ ዳርዳር ብርሃኑ የብልጽግና ፓርቲ የምርጫ ክትትል ቢሮ ኃላፊ። ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለን።